የዩናይት ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምፅ በፕሬዚዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ። የክሱን ጭብጦች የያዘው ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚላክ ግን ገና አላስታወቀም። ፕሬዚዳንት ትራምፕ አንዳች ጥፋት እንዳልፈጠሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙ ቆይተዋል። ከካፒታል ሂል ካትሪን ጂብሰን ያጠናቀረችውን የዚህን ዘገባ ዝርዝር ሰሎሞን አባተ አሁን ያቀርበዋል። አራት መቶ ሰላሳ አምስት መቀመጫ ባለው የህግ መምሪያ ትናንት ሙሉውን ቀን ሲሟገቱና የግራ ቀኝ ሐሳቦቻቸውን ሲያንሸራሽሩ ውለው ምሽት ላይ ድምፅ ከሰጡት አራት መቶ ሀያ ሰባት እንደራሴዎች ሁለት መቶ ሰላሳው ሚስተር ትራምፕ የፕሬዚደንቱን ቢሮ ኃይልና አቅም ለራሳቸው የፖለቲካ ጥቅም ጉዳይ ያለ አግባብ ተጠቅመውበታል ሲሉ ክስ እንዲመሠረተባቸው የሚያደርግ ድምፃቸውን ሰጥተዋል ይህ የክሱ ጭብጥ የመጀመሪያ አንቀጽ ነው። ሁለተኛው የመክሰሻ አንቀጽ በፕሬዚደንት ዶናልድ ትራምፕ ላይ የተነሱትን ቅሬታዎችና ውንጀላዎች ሲመረምር የቆየውን የተወካዮች ምክር ቤቱን ሂደት ለማስተጓጎል ወይም ለማደናቀፍ የሚያደርሱ እርምጃዎችን ወስደዋል የሚል ሲሆን ይህኛው አንቀጽ የጸደቀው 229 ለ198 በሆነ ድምፅ ነው። በሁለቱም አጋጣሚዎች አንድ እንደራሴ ድምፁን ካለመስጠቱ በስተቀር በአመዛኙ የፓርቲ መስመርን ተከትሎ ከታየው ድምፅ ሁለት ዴሞክራ ዲሞክራቲክ እንደራሴዎች የመጀመሪያውን አንቀጽ ሶስት ደግሞ ሁለተኛውን አንቀጽ ተቃውመዋል። በተወካዮች ምክር ቤቱ ውስጥ የፓርቲ ውክልና የሌላቸው ብቸኛ ነፃ እንደራሴ ፕሬዚደንቱ እንዲከሰሱባቸው የወጡትን ሁለቱንም አንቀጾች ደግፈዋል። እንግዲህ የሚቀረው የህግ መወሰኛ ምክር ቤቱ የፍርድ ሂደት ብይንና ውሳኔ ይሆናል። መቶ አባላት ባሉት የህግ መወሰኛ ምክር ቤትና እንዲሁም ሪፐብሊካኑ በበላይነት በሚቆጣጠሩት መድረክ ላይ ከህግ መምሪያው አካሄድና አንዳንድ ሴናተሮች አሁንም እያሰሙ ካሉት ዛቻ ፕሬዚደንቱን ከስልጣን ለማስነሳት የሚያበቃ የፍጹም አብላጫ ወይም ሁለት ሦስተኛ ድምፅ የማግኘቱ ጉዳይ የማይጠበቅ እንደሆነ እየተነገረ ገረ ነው። ለማንኛውም ሴናተሮቹ የፍርድ ሸንጎ ወይም ጁሪ ሆነው በሚሰየሙበት ችሎት ላይ ክርክሩን ለማየትም ለፍርድም የጠቅላይ ፍርድ ቤቱ ዋና ዳኛ ይሰየማሉ። ትናንት ምሽት የተወካዮች ምክር ቤቱ በፕሬዝደንቱ ላይ ክስ እንዲመሠረት ወይም ኢምፒች እንዲደረጉ ክርክር እየተካሄደና ድምፅም እየተሰጠ በነበረበት ሰዓት የሚሽጋኗ ባትል ክሪክ ውስጥ የቅስቀሳ ዘመቻቸውን እያካሄዱ የነበሩት ፕሬዚደንት ትራምፕ ይህንን ሂደት እንደ ወትሮው ሁሉ አጣጥለውታል፣ ብልሹ ሲሉም አውግዘውታል። ለማንኛውም በዩናይትድ ስቴትስ የ230 ዓመት የመንግሥትነት ዕድሜ ውስጥ ክስ እንዲከፈትበት በተወካዮች ምክር ቤቱ ውሳኔ የተላለፈበት ሦስተኛው ፕሬዚደንት ሆነዋል። በ19ኛው መቶ ክፍለ ዘመን አንድ፣ በ20ኛው አንድ አሁን በሃያ አንደኛው ሚስተር ትራምፕ፣ ይህ አጋጣሚ ታሪካዊ ቢሆንም የድምፁ ውጤት የከበደ ቢሆንም ጮቤ የሚረገጥበት ግን እንዳልሆነ የተወካዮች ምክር ቤቱ አፈጉባኤ ናንሲ ፔሎሲ የፓርቲ ጓዶቻቸው ለሆኑት ዴሞክራቶች ማሳሰቢያ ሰጥተዋል። የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉ። ወጣም ወረደም የትናንቱ የምክር ቤቱ ድምፅ ላለፉት ሦስት ወራት የዘለቀው ሀገሪቱን ጭምር ከፋፍሎ በሁለት ጎራ ያቆማት እሰት አገባና ትንቅንቅ እንዲቋጭ አድርጓል። ነገሩ የተነሳው ፕሬዚደንቱ የዩክሬን ፕሬዝደንት በፖለቲካ ተቀናቃኛቸው ጆ ባይደን እና በልጃቸው ሃንተር ላይ ምርመራ እንዲከፍቱ ለማስገደድ በተወካዮች ምክር ቤቱ ቀደም ሲል ለሀገሪቱ ተለቆ ከነበረ ወታደራዊ እርዳታ አራት መቶ ሚሊዮን ዶላር የሚሆን ገንዘብ አግተዋል ሲል አንድ የዋይት ሀውስ ቤተ መንግሥት ውስጥ አዋቂ ሹክ ብሎ ነገሩን አደባባይ ማውጣቱ ነበር። በእርግጥ የዚያ ሰው ማንነት እስከ ዛሬ በግልጽ አይታወቅም። የፕሬዚደንቱ አድራጎት ግን ለአሜሪካ ዲሞክራሲ አደጋ ነው ሲሉ ዲሞክራቶቹ በብርቱ ተቆጥተዋል። ለስምንት ሰዓታት በዘለቀው የትናንቱ የኮንግረስ ግራና ቀኝ ንግግር ወቅት ድምፆቻቸውን ካሰሙት መካከል የምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሊቀመንበር አደም ሺፍ አንዱ ናቸው። security. ከሕግ በላይ የሆነ ማንም የለም። ዶናልድ ጄ ትራምፕ መጪውን ምርጫ ለማጭበርበር ብሔራዊ ደህንነታችንን ለጭዳ አቅርበዋል። ያን ሐሳባቸውን ለማሳካት ሲሉ በቀጠሉበት ጥረታቸው የውጭ ጣልቃ ገብነትን ጋብዘዋል። መከሰስ አለባቸው። ፕሬዚደንት ትራምፕ ግን የዴሞክራቶቹ እንደራሴዎች አካሄድ ከእርሳቸው ይልቅ የሚጎዳው ራሳቸውን ዴሞክራቶቹን ነው ሲሉ በዚያው የትናንት የባትል ክሪክ ሚሽጋን ዘመቻቸው ላይ ተናግረዋል። በዛሬው ሕገ ወጥ የፓርቲ ወገን የለየ ክስ ምስረታ እንቅስቃሴያቸው ሥራ ፈቶቹ ዲሞክራቶች በመራጩ ላይ የጠለቀ ጥላቻቸውንና ንቀታቸውን አውጀዋል። ይህ ራሳቸውን በራሳቸው ለማጥፋት የወሰዱት የፖለቲካ እርምጃ ነው። ከፕሬዚደንቱ ጎን በጽናት የቆሙት ሁሉም ሪፐብሊካን እንደራሲዎችም የዲሞክራቲክ አቻዎቻቸውን እንቅስቃሴ ያለፈውን ምርጫ ውጤት ለመሻር እየወሰዱ ያሉት አማራጭ እንደሆነ በመናገር ይከሳሉ። ዳግ ኮሊንስ አንዱ ናቸው። በጭብጥ የተደገፈ አንዳችም እንከን ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዚዳንቱ የፈጸሙት አንዳች ጥፋት የለም። ይህ ጉዳይ የከፋፈለው እንደራሴዎችን ብቻ ሳይሆን መላ አገሪቱን መሆኑን በህዝቡ ውስጥ የተካሄዱ ቅኝቶች ያሳያሉ። ከአሜሪካውያን አርባ ሶስት ከመቶ የሚሆኑት ፕሬዚደንት ትራምፕን እንደሚደግፉ፣ ግማሽ ያህል አሜሪካውያን የመከሰሳቸውን ሐሳብ እንደሚደግፉ አሃዛዊ ትንተናዎች እንደሚያሳዩ የዩኒቨርሲቲ ኦፍ ቨርጂኒያው ለሪሳባቶ ለቪኦኤ በስካይፕ ተናግረዋል። That is a significant change from the last impeachment that we had. ይህ ካለፈው አንድን ፕሬዝዳንት የመክሰስ ሂደት እጅግ የጎላ ልዩነት አለው። ይሁን እንጂ የፕሬዝዳንት ዶናልድ ትራምፕን የስልጣን ዘመን ባጭር መቀጨት አያመለክትም። አሁን እንዲህ ወገን ለይተን የቆምን የመሆናችንና የፓርቲ ጽንፎች ላይ ያለን የመሆናችን ነገር ኢምፒችመንትን ያንን ያህል ኃይል ያለው እንዳይሆን አድርጎታል። አይሰራም። ለማንኛውም ግን በፕሬዚደንቱ ላይ ትናንት ማታ የተላለፈው ውሳኔ በእንደራሴዎች ዘንድ እምብዛም ተቀባይነት ከሌላቸው በጣቶች ከሚቆጠሩ የአሜሪካ ፕሬዚደንቶች አንዱ ሆነው እስከ ወዲያኛው በታሪክ መዛግብት የሚታወሱ እንዲሆኑ የሚያደርጋቸው ለመሆኑ ጥርጣሬ የለም። የክሱና የፍርዱ ሂደት በመጪዎቹ ጥቂት ወራት ውስጥ በሴኔቱ መታየት ይጀምራል። ነፃም ይደረጋሉ የሚለው ግምት የበረታ ነው። ሌሪ ሳባቶ ሪፐብሊካኑ ትራምፕን ለማባረር አስበው አያውቁም። ለማንኛውም ግን ከእንግዲህ እዚያ ቢሮ ውስጥ የሚቆዩት ለአንድ ዓመት ብቻ ነው ወይስ ለመጪዎቹ አምስት ዓመታት? ለፕሬዚዳንት ትራምፕ ሩቅ ስትሄድ ምን ሊያጋጥምህ እንደሚችል ትልቅ ማስታወሻ የሚሰጥ ነው። የፕሬዚደንት ትራምፕ ስንብት ጉዳይ ለጊዜው የማይታሰብ ቢሆንም በታሪካቸው ላይ ግን እስከ ወዲያኛው ሰፍሮ የሚኖር ሰንበር ይሆናል። በአሜሪካ የፖለቲካ ታሪክ ውስጥ እምብዛም ተዘውትሮ የማይመጣ አጋጣሚ